ሳይንስና ቴክኖሎጂ አዲስ ዓመት አዲስ ጅምር ነው። አዲስ ዓመት ሲጀምር በሕይወታችን ውስጥ ለውጦች ማድረግ እንዳለብን ይሰማናል። በአዲስ መንገድ መጀመር፣ አዲስ ነገር ማድረግና ከአሮጌ ልምዶችና ችግሮች መሰናበት እንፈልጋለን። ከዚህ አንጻር አሮጌ ዓመት ተሸኝቶ አዲስ ዓመት ሲተካ አዳዲስ እቅዶችን መንደፍ በተለያዩ የዘመን አቆጣጠር አዲስ ዓመትን በሚያከብር ሁሉ የተለመደ ነው። ሰዎች ክብደታቸውን ለመቀነስ፣ ጤናማ አመጋገብ ዘዴን ለመከተል፣ ገንዘብ ለመቆጠብ፣ ከሱስ ለመውጣት፣ ወዘተ እቅድ ያወጣሉ። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የስነ አእምሮ ትምህርት ክፍል ኃላፊና የሬንሳንት የአእምሮ ጤናና የሱስ ማገገሚያ ማዕከል መስራች የሆኑት ፕሮፌሰር ሰለሞን ተፈራ ጉዳዩ ከአእምሮ ጋር ይያያዛል ይላሉ። እንግዲህ አዲስ ማለት ለሚጀመረው አመት የመጀመሪያ ነው። ስለዚህ ሰዎች ይሄንን ቆም ብለው ያለፉትን የአንድ አመት ውስጥ ያሉ ቀናት ምን ምን በህይወታቸው እንዳለፈ በመመርመር በተለይ ደግሞ ሰዎች እንግዲህ የአዲስ አመት ዕቅድ ሲያቅዱ ያው ጉድለቶቻቸው ላይ ነው የሚያተኩሩት፣ እና ሀሳቡ እንግዲህ አዲስ የሚለው ሀሳብ አዲስ ጅማሮን መሻሻልን ይመኛሉ። እንግዲህ ይሄ የሰው ተፈጥሮ ነው። ሰው ሁል ጊዜ አዲስ ነገር ይፈልጋል። ህይወቱን ማሻሻል ይፈልጋል። ጤናውን ማሻሻል ይፈልጋል። እነዚህ እነዚህ ነገሮች እንግዲህ ይሄንን አጋጣሚ ተጠቅሞ በአዲሱ አመት ሰዎች የጎደላቸውን ነገር शा लो नेता नमा मौलामी कतुज नौकरी है አንዳንድ ጽሁፎችንም እንዳየሁት ለበርካታ አመታት ሰዎች ይህንን ተግባር ሲፈጽሙት የቆየ ነው እና እንግዲህ ከዛው ጋር ተያይዞ ማህበራዊ መሰረትም አለው። ነገር ግን ከአእምሮ ጋር የሚያያዘው ደግሞ በተለይ ሰልፍ ሪፍሌክሽን የምንለው ራስን የማየት ህይወትን የመመርመር የማዳመጥ ይሄ ተሳክቶልኛል፣ ይሄ ጎሎኛል የሚለውን ነገር የማየት ልምምድንም ስለሚያካትት በቀጥታ ከአእምሮ ጋር ተያያዥነት አለው ማለት ነው። መረጃዎች እንደሚያሳዩት ከአራት ሺህ አመታት በፊት የጥንቶቹ ባቢሎናውያን የአዲስ አመት እቅድና ውሳኔዎችን በማድረግ የመጀመሪያዎቹ ናቸው። ለእነርሱ አዲስ አመት የሚጀምረው በመጋቢት አጋማሽ ላይ ሰብላቸው ከተዘራ በኋላ ሲሆን የአዲስ አመት ክብረ በዓላትን በዚህ ወቅት ያከብራሉ። በተመሳሳይ በጁልዩስ ቄሳር የግዛት ዘመን የጥንቶቹ ሮማውያን ያለፈውን አመት ወደ ኋላና ወደፊት ይመለከታል ብለው በሚያምኑት ለግሪኩ አምላክ ለጃኑስ ክብር ሲሉ በጥር አንድ ቀን አዲሱን አመት ያከብራሉ። ሮማኖ አዲሱን ዓመት በሚያከብሩበት ወቅትም በመጪው ዓመት መልካም ስራዎችን ለመስራት ቃል ይገባሉ። ኢትዮጵያንም መስከረም አንድ ቀንን በዘመን መለወጫነት ለዘመናት እያከበሩ ይገኛሉ። በዚህ ሁኔታ በዓለም ዙሪያ በርካታ ሰዎች አዲስ ዓመትን ከአዲስ እቅድና ተስፋ ጋር ያከብራሉ። ይህም ተመራማሪዎች እንደሚሉት የሰው ልጆች ለመለወጥ ያላቸውን ዓለም አቀፋዊ ፍላጎት ያሳያል። እንደ ፕሮፌሰር ሰለሞን ለውጥ ደግሞ ራስን ከማየት ይጀምራል። ራስን ማየት ወይም ስለ ራስ ማሰላሰል ሰልፍ ሪፍሌክሽን ግለሰቦች ራሳቸውን በተሻለ ሁኔታ እንዲረዱና በሕይወታቸው ውስጥ ትርጉም ያለው ለውጥ እንዲያደርጉ የሚረዳ ጠቃሚ አእምሮ ተግባር ነው። ፕሮፌሰር ሰለሞን እንደሚሉት አዲስ ዓመት ደግሞ ለዚህ የተመቸ ጊዜ ነው። ሰዎች አዲስ ዓመትን ቅድም እንዳልኩት የአዲስ ሕይወት ጅማሬ፣ የአዲስ ልምምድ ጅማሬ አድርገውም ይወስዱታል። ሁለተኛ ደግሞ ጉድለቶቻቸውን የማስተካከል የማረም ጅማሬም አድርገው ስለሚወስዱት ካላንደሩም እንግዲህ ለምሳሌ መስከረም አንድ አንደኛ ወር 2017 ይላል የኛ። ስለዚህ የሁለት ሺ አስራ ሰባት የመጀመሪያው ቀን ነው ማለት እና በአዲስ ዓመት የዓመቱ ጅማሬ ማለት ይሄን ዓመት ይሄንን አከናውናለሁ፣ ይሄንን አስተካክላለሁ፣ ይሄንን ጨምራለሁ የሚለው ነገር የቅ ቅድ መጀመሪያ ነው ብሎ መውሰድ ይቻላል፣ ከግለሰብ አንጻር ማለት ነው። ህይወታቸውን ይመረምራሉ። ከዛ ደግሞ እንግዲህ በአመቱ ምን አሳካለሁ? ምን አገኛለሁ? ወዴት እደርሳለሁ? የሚለውን ማሰብ በውስጣችን ያለ ተፈጥሮ ነው። ብዙሃኑ ጋር ማለት ነው ብዙም ትዝም አይላቸው ሰዎች ሊኖሩ ይችላሉ። ግን ቀላል ቁጥር የሌለው ሰው አዲስ አመት ሲመጣ አመቱን እንዴት ነው የማሳልፈው፣ ምንደማከናውነው፣ መቀየር ያለብኝ ነገሮች ምንድን ናቸው፣ ማስተካከል ያለብኝ ነገሮች ምንድን ናቸው፣ መጨመር ያለብኝ ነገሮች ምንድን ናቸው፣ የሚሉትን ነገር ለማሰብ እድል የሚሰጥ ነገር ነው። ነገር ግን ብዙም ጊዜ እነዚህ እቅዶች የመሳካት እድላቸው ዝቅተኛ መሆኑ ይነገራል። እንደ ሳይኮሎጂ ቱዴይ የአዲስ አመት ውሳኔ ካደረጉ ሰዎች መካከል ከአስር በመቶ ያነሱት በትክክል ተሳክቶላቸዋል። ሌላው በስታቲስታ የተደረገ ጥናት እንደሚያሳየው በ2018 ዓ ም የአዲስ ዓመት ውሳኔዎችን ካደረጉ ሰዎች መካከል አራት በመቶ ብቻ እቅዳቸውን አጥብቀው እንዲያዙ ተናግረዋል። ለዚህም ከምክንያቶቹ አንዱ ብዙ ትኩረት የሚከፋፍሉ ነገሮች ወደ ሕይወታችን በመግባቱ ነው። በተለይም ዘመኑ የዲጂታል ቴክኖሎጂ በመሆኑ ደግሞ የማህበራዊ መገናኛ ዘዴዎችና ቴክኖሎጂ የአዲስ ዓመት እቅድን ለማሳካት የበለጠ ከባድ ያደርጋል። የሰው ልጅ አእምሮ በባህሪው ትኩረትን የሚከፋፍሉ ነገሮችን የመፈለግ አዝማሚያ ያለው የሚሉት ፕሮፌሰር ሰለሞን ለቅዳችን ስኬትም ሆነ ውድቀት ግን አጠቃቀማችን ይወስነዋል ባይ ናቸው። የሰው ልጅ ቴክኖሎጂና ፈጠራ ላይ የሚሰማራው ችግሮችን ለመፍታት ነው። ስለዚህ ቴክኖሎጂ በበጎ ጎኑ ካየነው ሕይወታችንን የሚያቀል የምንፈልገውን ነገር ያለ ድካም እንድናገኝ የሚያደርግ ነው። ለምሳሌ እያንዳንዱ ሰው እጁ ላይ ስልክ አለው። እጁ ላይ በያዘው ስልክ ብዙ አይነት ስራ መስራት ይችላል። ህይወቱን የሚያቀሉ ነገሮች ከነዚህ አንዱ የባህሪ ለውጥን የሚያግዙ ብዙ አይነት አፕሊኬሽኖች አሉ። እነዛን መጠቀም ይችላል። እነሱን ተጠቅሞ የዕለት ተዕለት እንቅስቃሴውን እየተከታተለ ህይወቱን ወደ ተሻለ መንገድ ሊመራ ይችላል። ስለዚህ ቴክኖሎጂ ዋነኛ ዓላማው ሰውን ወደኋላ መጎተት ወይም ማሰናከል ሳይሆን የሰውን ልጅ ህይወት ማቅለልና የህይወት ጥራትን መጨመር ነው ብዬ ነማም ነው። እና እንደ አጠቃቀማችን ነው። ብዙ አፕሊኬሽኖች አሉ ለአካል ብቃት እንቅስቃሴ የሚሆን አመጋገምን ለመከታተል የሚረዳ እንቅልፍን ለመከታተል የሚረዳ የስራ አፈጻጸም ብቃትን ለመከታተል የሚረዳ ከዛም በተረፈ ደግሞ የተለያዩ አይነት ህይወታችንን ሊያበለጽጉ የሚችሉ ነገሮች የምናገኝበት ነው። ስለዚህ እንደየፍላጎቱ እንደየእቅዱ ቴክኖሎጂን ሲጠቀም ሰው ያንን እቅዱን የመፈጸምና ውጤታማ የመሆን እድሉን ይጨምረዋል። ቴክኖሎጂን ደግሞ ለዋዛ ፈዛዛና ዝም ብሎ የማይረባ ነገር በማየትና በመስማት ጊዜን ለማቃጠልና ለመዘናጋትም ሊውል ይችላል። ቅድም እንዳልኩት አጠቃቀማችን ነው። በሌላ በኩል ተመራማሪዎች ውሳኔዎችን ለማስቀጠል ተጨባጭ ግቦችን ማውጣት አስፈላጊ ነው ይላሉ። ያም ሆኖ መጥፎ ልማዶችን በመተው አዳዲስ ጠቃሚ ልምዶችን መለማመድም ቀላል አይደለም። ምክንያቱም ልማዶች የተወሳሰቡና ከሰዎች ባህሪ ጋር በእጅጉ የተቆራኙ በመሆናቸው ከዕቅድ ባሻገር የባለሙያ እገዛ እንደሚያስፈልግ ይገልጻሉ። የሚሳካላቸው ጥቂቶች ናቸው። አሰራራቸው ላይ ያለው ችግር ስለሆነ ነው። ምን ማለት ነው? መጀመሪያ በቂ ዝግጅት ማድረግ ያስፈልጋል። በቃ ከዛሬ ጀምሮ ሲጋራ ላጭስም፣ ከዛሬ ጀምሮ የአልኮል መጠጥ አልጠጣም ብሎ መወሰን ቀላል አይደለም። ምክንያቱም እነዚህ ሱሶች ከአንጎል ጋር ከአእምሮ ጋር የሚጣቡ ከአካል ጋር ጭምር የሚጣቡ ናቸው። ስለዚህ ድንገት በሚያቆሙ ጊዜ አእምሮን የሚያስጨንቁ አካልን የሚያስጨንቁ ስሜቶች አሉ ይችላሉ እነዚያን ስሜቶች እንዴት ነው መቋቋማቸው? የሚለው ነገር ነው መጀመሪያ መታቀድ ያለበት። አብዛኞቹ በተለይ ከባድ የሆነ የአልኮል የአደንዛዥ ሶች፣ የትንባሆ፣ የመሳሰሉ ሱስ ያለባቸው ሰዎች የባለሙያ ገዛ ያስፈልጋቸዋል። ስለዚህ ለአዲስ ዓመት ለመተው የሚፈልጉ ሰዎች በቅድሚያ ውሳኔያቸውን ከራሳቸው በመቀጠል ደግሞ እገዛን ከባለሙያ መጨመር አለባቸው። ብድግ ብሎ ተነስቶ ዛሬ አቁሜ ያለው ማለት ምናልባት ለአንድ ቀን ለሁለት ቀን ሊሳካለት ሊሆን ይችል ይሆናል። በሶስተኛው ቀን ተመልሶ እዛው ይገባል። ይሄ ነው እኔ ብዙ ጊዜ ማየው። እንደ ፕሮፌሰር ሰለሞን ሕይወትን በእቅድ መምራት ተገቢ በመሆኑ የሰው ልጅ አዲስ አመትን መጠበቅ የለበትም። ያም ሆኖ ከነጉድለቱም ቢሆን በአዲስ አመት ማቀድ ካለማቀድ የተሻለ መሆኑን ገልጸዋል። ነገር ግን የአዲስ ዓመት እቅድን ለማሳካት ለምን እንዳቀዱ ምክንያቱም በደንብ ማወቅ ቀላልና በተወሰነ ጉዳይ ላይ ማተኮር እንዲሁም ሊለውጡ የሚፈልጉትን ነገር አጥብቆ መፈለግም ሌላው ጉዳይ መሆኑን ፕሮፌሰሩ ያስረዳሉ። እቅድ የሚሳካው መሰረታዊ ነገሮች ሲሟሉ ነው። አንደኛ ያ ሰው ሊለውጠው የሚፈልገውን ነገር በምሳሌነት የትንባሆ ሱስን ብንወስድ ከትንባሆ ሱስ መላቀቅን አጥብቆ መፈለግ አለበት። በቃ በግቶኛል፣ በቅቶኛል፣ ተጎድቻለሁ፣ ተንገሽግሽ ያለው ከዚህ ሱስ መላቀቅ አለብኝ የሚለው የጸና እምነት ሊኖረው ይገባል። ይሄ መነሻ ነው። በስሜታዊነት ሳይሆን ምክንያቶቹን በደንብ ዘርዝሮ ይሄንን ነገር መተው አለብኝ ሲል በቂና አሳማኝ ምክንያት ሊኖረው ይገባል እና ይሄንን በደንብ በጽሑፍ ዘርዝሮ ማስቀመጥ አለ በዚህ በዚህ ምክንያት በትንባሆ ሱስ ተጎድቻለሁ የሚለው መሰረታዊ ነጥብ ነው የመጀመሪያው። ሁለተኛው ደግሞ ለማቆም የሚረዱትን ዝግጅቶች ማድረግ አለበት። በራሱ ሊሆን ይችላል፣ በባለሙያ እገዛ ሊሆን ይችላል። ስለዚህ እንዴት ነው ማቆም የሚችለው ለሚለው ደግሞ ሳይንሳዊ የሆነ በባለሙያ የተደገፈ እቅድ ማውጣት አለበት። እነዚህን ሁለቱም አቀናጅቶ ነው እንግዲህ ለውጥ ሊያመጣ የሚችለው። አድማጮች አዲሱ ዓመት ያቀዳችሁት የሚሳካበት እንዲሆን እየተመኘን የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። Mae'r camp